አውሮፓና ጀርመን ጀርመንና ኢትዮጵያ ከ110 ዓመት በላይ ያስቆጠረ ግንኙነት ያላቸው ሀገራት ናቸው። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት በአጼ ምኒልክ ዘመነ መንግስት በጎርጎርሳዊ 1906 ዓ.ም ነው የተጀመረው። ከዚያን ጊዜ አንስቶም ሁለቱ ሀገራት በተለያዩ መስኮች ግንኙነታቸውን አጠናክረው ቀጥለዋል። ወደ ኋላ መለስ ብለን የሁለቱን ሀገራት ግንኙነት ስንመለከት በተለይ አጼ ኃይለስላሴ ከሁለተኛው የዓለም ጦርነት በኋላ በጎርጎሮሳዊው 1954 የጀርመን ፌዴራል ሪፐብሊክን በመጎብኘት የመጀመሪያው መሪ መሆናቸው በሁለቱ ሀገራት ግንኙነት ታሪክ ትልቁን ስፍራ ይይዛል። ከዚያን ወዲህም በርካታ የጀርመን መሪዎች ኢትዮጵያን በተለያዩ ጊዜያት ጎብኝተዋል። ከመካከላቸው ፕሬዝዳንት ሃይንሪሽ ሉብከ በ1964፣ ሮማን ሄርሶክ በ1996፣ ሆርስት ኮለር በ2004 እንዲሁም ዮአሂም ጋውክ በ2013 በኢትዮጵያ ያካሄዷቸው ጉብኝቶች ይጠቀሳሉ። የጀርመን መራሄተ መንግስት አንጌላ ሜርክልም ኢትዮጵያን በ2007 እና በ2016 ዓ ም ጎብኝተዋል። ካለፈው እሁድ አንስቶም የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር በኢትዮጵያ ይፋ ጉብኝት እያካሄዱ ነው። ሽታይንማየር ኢትዮጵያን ሲጎበኙ ያሁኑ የመጀመሪያቸው አይደለም። ከዛሬ አራት ዓመት በፊት የውጭ ጉዳይ ሚኒስትር በነበሩበት ወቅትም ኢትዮጵያን ጎብኝተዋል። የአሁኑ ከያኔው የሚለየው ኢትዮጵያ በለውጥ ሂደት ላይ መሆኗ ነው። ለውጡ በልዩ ልዩ ፈተናዎች ውስጥ እንደሚገኝ በሚነገርበት በዚህ ወቅት ላይ ሽታይንማየር ኢትዮጵያን መጎብኘታቸው ልዩ ትርጉም ተሰጥቶታል። ወደ ኢትዮጵያ ከመሄዳቸው በፊት ሽታይንማየር ከዶችቨለይ የአማርኛው ክፍል ጋር ባካሄዱት ቃለ ምልልስ ኢትዮጵያን አሁን መጎብኘታቸው ትክክለኛው ጊዜ መሆኑን ተናግረው ነበረ። Das ist der Grund, weshalb ich sehr schnell Ja gesagt habe, als Präsidentin Sachloak und Ministerpräsident Abi. ፕሬዚደንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አሕመድ ሀገሪቱን እንዲጎበኝ ሲጠይቁኝ ግብዣውን ሳላመነታ የተቀበልኩትም ለዚህ ነው። ለዲሞክራሲያዊ ስርዓት የሚደረገውን የለውጥ ሂደት ከሩቅ ሆኖ ክብር መስጠት ብቻ ሳይሆን እኛ አውሮፓውያንና ጀርመናውያን እዚያው ስፍራው ተገኝተን የዲሞክራሲውን የለውጥ ጉዞ ማበረታታት ይገባናል ብያምናለሁ ለዚህም ነው ኢትዮጵያን የምጎበኝበት ትክክለኛው ጊዜም አሁን ነው የምለው። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴም የፕሬዝዳንት ሽታይንማየር የኢትዮጵያ ጉብኝት በትክክለኛው ጊዜ የተካሄደ መሆኑን ትናንት ከእርሳቸው ጋር በብሔራዊ ቤተ መንግስት ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ ላይ ገልጸው ነበረ። ፕሬዚዳንቱ በኢትዮጵያ የሚያደርጉት ጉብኝት አስፈላጊ ብቻ ሳይሆን በጣም ወቅታዊም ነው። ምክንያቱም በእኛ እምነት አንድ ሀገር ሁለንተናዊ ለውጥ እያካሄደች ባለችበት ጊዜ ሀገሪቱን የመጎብኛቸው ትክክለኛው ጊዜ ነው። ፕሬዝዳንቱ እዚህ መገኘታቸው የአስተሳሰብ ለውጥ መኖሩን ያሳያል። ይበልጥ የተጠናከረ ግንኙነት እንዲኖር በስፍራው መገኘት ያስፈልጋል። ሁሉም ነገር እስኪመቻች መጠበቅ የለበትም። ዶክተር ጸጋይ ደግነ በግዙፉ የጀርመን መኪና አምራች ኩባንያ መርሰዲስ ቤንዝ በፕሮጀክት አስተዳደር የሰሩ በአሁኑ ጊዜም በዚሁ ኩባንያ በብዝሃነት አስተዳደር ዘርፍ በመስራት ላይ የሚገኙ የምጣኔ ሀብት ምሁር ናቸው። በእርሳቸው አስተያየት የሽታይንማየር የአሁኑ የኢትዮጵያ ጉብኝት ምክንያት ከብዙ አቅጣጫዎች ሊታይ የሚችል ነው። ዶክተር አብይና ኢትዮጵያ የምታደርገው ለውጥ በጣም የሚገርም ነው። በሌሎች የአፍሪካ ሀገሮች ያልታየ ነው። በኤሮፓም አልታየም። ይሄ ላይቲንግ ስፒድ መብረቃዊ ፍጥነት በሚባለው አይነት ነው ብዙ ለውጦች እየተካሄዱ ያሉት እና ይህንን ለውጥ እንደሚመስለኝ አሁን ባለበት ሁኔታ ወዳጅ ማለት በችግር ጊዜም አብሮ ከጎን የሚቆም ነው እና አሁን ኢትዮጵያ የምናየው እንግዲህ ጥሩ ነገር ብዙ ነገሮች ጥሩ እየሄዱ አሉ። ግን የተለያዩ ቦታዎች የምናያቸው ግጭቶች አሉ። የማንነት ግጭቶች አሉ። በየቦታው የሚቀጣጠሉ ነገሮች አሉ እና በአሁኑ ሰዓት ሂዶ የእሳቸው ይህንን ኢትዮጵያን መጎብኘት እና እዚህ ተጀምሮ የነበረውን የወዳጅነት የትስስር እሴቶችን ይዘው መሄዳቸው ይህንን ነገር የበለጠ ለማበረታታት ይመስለኛል እንግዲህ በመሪ ደረጃ ኢትዮጵያን ሂዶ ማየት ማለት ለኢትዮጵያ ያላቸውን ከፍተኛ ትስስር እና ያ ትስስር ደግሞ አሁን ባለው ሁኔታ እንዳይላላ የሚያደርጉት መልዕክት ይመስለኛል። ስጋትም ጭምር ሊኖር ይችላል። በእርግጥ ግን የኢትዮጵያ በቀጠናው መጠናከር የኢትዮጵያ በዛ አካባቢ መጎልበት፣ ጀርመኖች በተፈጥሯቸው ጠንካራን ይወዳሉ፣ ጥራትን ያለውን ይወዳሉ እና ያንን ጠንካራ አጋር ነው የሚፈልጉት እና ያንን እንግዲህ ለማጠናከር ይመስለኛል። ሽታይንማየር ትናንት አዲስ አበባ ውስጥ እንደተናገሩት ጀርመን የኢትዮጵያን ለውጥ ለመደገፍ ከፍተኛ ፍላጎት አላት። ብዙ ዓመታት ያስቆጠረው የጀርመንና የኢትዮጵያ ግንኙነትም እርሳቸው እንዳሉት በአሁኑ ጊዜ ከቀድሞ ከፍ ወዳለ ደረጃ ተሸጋግሯል። በጋዜጣዊ መግለጫው ላይ እንዳስረዱት እስካሁን ትኩረቱን በልማት አጋርነት ላይ ያደረገው የጀርመን ድጋፍ አሁን ለውጡን ወደ መደገፍ ትብብር አድጓል። ዛሬ ከኢትዮጵያ ጋር የለውጥ ትብብር ነው የምናደርገው። ኢትዮጵያ ለውጡን ተግባራዊ በማድረግ ስኬታማ ከሆነች፣ ሕዝቡም በለውጡ ከተስማማ በፍጥነትም ባይሆን ወደ ተረጋጋና የተሻለ የምጣኔ ሀብት ደረጃ ሊወስዳት ይችላል። ይህ ከሆነ ደግሞ ከድንበሯ ባሻገር ተጽዕኖ የምታደርግ ሀገር ልትሆን ትችላለች። በምስራቅ አፍሪቃ ብቻ ሳይሆን ከዚያም ባሻገር አራያ ትሆናለች። ይህ ደግሞ አሁን ያለንን ግንኙነት ወደ ከፍተኛ ደረጃ ያደርሰዋል። ለዚህም ነው በአዲሲቷ ኢትዮጵያና የፌዴራል ጀርመን ሪፐብሊክ ግንኙነት በፖለቲካው መስክ መዋልን ዋ የምናፈሰው ሽታይንማየር በኢትዮጵያ ጉብኝታቸው ወቅትም ሆነ ከዚያ በፊት በሰጡት መግለጫ አድናቆት ከቸሯቸው ጉዳዮች ውስጥ ኢትዮጵያ ከኤርትራ ጋር እርቅ ማውረዷና በካቢኔዋ ለሴቶች እኩል ውክልና መስጠቷ ይገኙበታል። የኢትዮጵያን ለውጥ ለመደገፍ የጀርመንን ዝግጁነት የገለጹት ሽታይንማየር ወደ ኢትዮጵያ የሄዱት የግዙፍ የጀርመን ኩባንያዎችን የስራ ኃላፊዎች አስከትለው ነው። ከመካከላቸው ትልቁ የመኪና አምራች የፎልክስቫገን ኩባንያና የዚመንስ የስራ ኃላፊዎች ይገኙበታል። በትናንትናው ዕለትም የፎልክስቫገን ኩባንያ ከኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ጋር የመግባቢያ ስምምነት ተፈራርሟል። ይኸው ስምምነት ኩባንያው በኢትዮጵያ የመኪና መገጣጠሚያ ፋብሪካ ለማቋቋም የሚያስችለው እንደሆነም ተነግሯል። ስምምነቱ ሌሎች የጀርመን ኩባንያዎችን ወደ ኢትዮጵያ ለመሳብ ይረዳለም ተብሏል። የጀርመን ኩባንያዎች በኢትዮጵያ መዋለ ንዋያቸውን የሚያፈሱ ከሆነ ለኢትዮጵያ ትልቅ ፋይዳ ይኖረዋል ይላሉ ዶክተር ጸጋዬ በእርሳቸው እምነት ለመሸመን ኢትዮጵያን ይበልጥ ልታግዝ የምትችልባቸው ሌሎች መስኮችም አሉ። ትልልቅ የጀርመን ካምፓኒዎች በኢትዮጵያ ውስጥ ምርት የሚያመርት ፋብሪካዎች መክፈት የሚችሉ ከሆነ ለብዙ ሰዎች የስራ እድል ሊከፍት ይችላል። ግን መለስ ብለን ካየነው ጀርመኖች የበለጠ ሊረዱ የሚችሉት በጥራት መኔጅመንት ነው። ምክንያቱም ጀርመን ስንልሉል ጊዜ የጀርመኖችን መኪና ካየናቸው የጀርመኖችን የስራ ባህል ካየ ናቸው የጀርመኖችን ምርቶች ካየናቸው አንደኛ በጥራታቸው ነው፣ እና ይህንን የጀርመን የጥራት ባህል በተመለከተ የእውቀት ሽግግር ማድረግ ያስፈልጋል። የኢትዮጵያን ወደፊት የሚረከበው አሁን ከስልሳ ዘጠኝ ፐርሰንት በላይ የሚሆነው ወጣቱ ነው እና ያ ወጣት ደግሞ መጀመሪያ በትምህርት መታነጽ መቻል አለበት። አስተሳሰቡና ራሱን አገሪቷን ለመረከብ በሚያስችል መልኩ መቀረጽ አለበት እና በትምህርት ላይ ጀርመኖች እዛ ላይም ድጋፍ ማድረግ አለባቸው ብዬ ገምታለሁ። ኢትዮጵያ ውስጥ የትምህርት ፍኖተ ካርታ እየተጠና ነው። የተለያዩ ተቋሞች አዲስ እየተቋቋሙ ነው እና ያ የተቋቋሙ ሁሉ የሚመጣው እርዳታ በተገቢው መንገድ ውጤታማ በሆነ ቦታ ሊሆን የሚችለው ለዛም ይሆን በቂ የሆነ የሰው ኃይል ሲቀመጥ ነው እና በነዚህ የሰው ኃይል ስልጠና ላይ ለምሳሌ ጀርመኖች አስተዋጽኦ ሊያደርጉ ይችላሉ ብዬ እገምታለሁ። ጀርመን ፍራንክፈርት ነዋሪ የሆኑት የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ ጀርመን በኢትዮጵያ የዴሞክራሲ ተቋማት ግንባታ ዘርፍም ልታደርግ የምትችለው እገዛ ሊኖር እንደሚገባ ያሳስባሉ። በዚህ ረገድ በተለይ በኢትዮጵያ ትክክለኛና ፍትሐዊ ምርጫ ለማካሄድ የሚያስችሉ ድጋፎች ትኩረት ሊሰጣቸው ይገባል ይላሉ። ምርጫ አሁን ይካሄዳል። የሚመጣው ምርጫ ህግ ላይ ያው በሙያ ደረጃ እየተወያዩበት እያማከሩ ነው። ሚዛናዊ የሆነ የምርጫ ሲስተም ኢትዮጵያ ውስጥ እንዲመጣ ማድረግ ነው። ዊነር ቴክስ ኦል የሚለው ኢትዮጵያ ውስጥ አይሰራም። አንድ ሰው ሁለት ድምፅ ኖሮት ፓርቲና ግለሰቦች እንዲመረጡ ቢደረግ የሚባክን ድምፅ እንዳይኖር ይሄ መልቲ ኔሽን በሆነ ሀገር ውስጥ ኔሽንስ በሆነ ሀገር ውስጥ ጥሩ ተቀባይነት ስለሚኖረው የምርጫ ህጉን በመደገፍ ሌላ ኢንስቲትዩሽን በይ ማለት የምርጫ ኮሚሽኖችን የድምፅ ከድምፅ ጣቢያ አወቃቀር ጀምሮ እስከ ድምፅ እጥጣትና መቁጠር ድረስ እስከ ውጤት ማሳወቅ ድረስ በምርጫ ፕሮሰስ ዙሪያ ቢረዱ ማቴሪያሊ ደግሞ የምርጫ ሳጥን ትራንስፓረንት የሆነ የምርጫ ሳጥን ገንዘብ ማሰሪያውን ቢሰጡ፣ ፕላስቲኩ ኢትዮጵያ ውስጥ አለ፣ ሞዴሉ ይሰጣቸዋል። የስራ እድል ከፈተ ማለት ነው። የሽታይን ማየር የኢትዮጵያ ጉብኝት ነገም ይቀጥላል። ዛሬ የላሊበላ ውቅር አብያተ ክርስቲያናትን የጎበኙት ሽታይን ማየር ነገ ደግሞ ከአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ይወያያሉ። ሽታይን ማየር ለውጡን ወደ መደገፍ ትብብር ከፍ ብሏል ያሉትን የኢትዮጵያና የጀርመን ግንኙነት ይበልጥ ለማጠናከር እንደሚሰሩ ማረጋገጣቸውን የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።